ወንበሩ ላይ እንደመቀመጥ ብሎ የተነሳ ማን ነው? ያስተማሪው ልጅ ነው። አንድ ነገር ቢመጣ አገርህን ለመከላከል ፈቃደኛ ነህ? አዎን፣ ፈቃደኛ ነኝ። ለሽርሽር ስትሄዱ ቤታችሁን የምጠብቅላችሁ ሰው አገኛችሁ? አዎ፣ አንድ ተማሪ ሊጠብቅልን ነው። ስኒውን የት አስቀመጥኸው? ለማ ዘንድ አስቀመጥሁት። የቡናውን ዛፍ ጭፍጭፍ ያደረገው ማን ነው? መንገድ ሠራተኞች ናቸው። ስለ ከብት ማርባት መጽሐፍ ውስጥ ተጠቀሰ? የለም ገና አልተጠቀሰም። ጋዜጣ ውስጥ የሰዎቹን ስም መጥቀስ ያስፈልጋል? አዎን፣ መጥቀስ ያስፈልገናል። ለምን የሚኒስትሩን ንግግር ሰማ አድርጋችሁ አትሄዱም? አሁን ለመስማት ጊዜ የለንም። ያለ መኪና ወደ ጐጃ መሄድ ይቻላል? የለም፣ አይቻልም። ከእናንተ መካከል ያለ ጥሪ የመጣ ሰው አለ? አዎ፣ ሁለታችን አልተጠራንም። አሜሪካ ውስጥ ያለ ፈቃድ አድን ማደን ይቻላል? የለም፣ ያለ ፈቃድ ማደን አይቻልም። አገር ግዛት ሚኒስቴር ውስጥ የሚሰራ ወንድም አለህ? አዎ፣ እዚያ የሚሰራ ወንድም አለኝ። ከደሞዝህ ቀረጥ ስንት ትከፍላለህ? አስር ብር እከፍላለሁ። ሠራተኞች ከፍ ያለ ቀረጥ ይከፍላሉ። አሁን ቀረጡ በጣም ከፍተኛ ነው። ከእኔ ጋር ለአደን የሚሄድ ጥሩ አዳኝ ታውቃለህ? አዝናለሁ። የማውቀው ጥሩ አዳኝ የለም። አቶ ዮሐንስ መንገዱ ዳር ቆሞ ምን ይሰራል? ካቶ ከበደ ጋር ስለ ተቃጠረ እሱን ይጠብቃል። ኮረብታው ላይ ሳር የሚለቃቅሙት ፍየሎች ያንተ ናቸው? የለም፣ የኔ አይደሉም። ከብቶችህን የት ሳር ታበላቸዋለህ? ወንዙ ዳር ነው። የሴትየዋ የስራ አያያዝ በጣም አስደሳች ነው። አዎ፣ ምንም አይል። በሚመጣው አመት የመሬት ዋጋ ቢቀንስ መሬት ገዝተህ ቤት መስራት ትፈልጋለህ? አዎ በጣም እፈልጋለሁ። አዲስ አበባ ውስጥ የቤት ዋጋ መርከስ እና መወደዱን እንዴት ላውቅ እችላለሁ? ከተማው ውስጥ የምታውቀው ሰው እንዳለ እሱን በደብዳቤ ጠይቀው። አጥር ግቢያቸው ውስጥ የነበረችውን አሮጌ መኪና ማን ወሰዳት? ባለቤቴ ወስዳ ጋራጅ ተወቻት። ለአሽከርህ ደሞዙን ከፈልከው? የለም፣ አልከፈልሁትም። ወደፊት የቤት ኪራይ መወደዱንና ለመወደዱን ታውቃለህ? የለም፣ እንዴት ላውቀው ይችላለሁ? የቤቱን ወለል በሰም አስወለወልኸው ወልከው? የለም ገና አላስወለወልኩትም። የቤቱን ምንጣፍ ሊለውጡልኝ ይችላሉ? አዎ፣ አዲስ ምንጣፍ አስገባለሁታለሁ። ቁም ሳጥኑ የተሰራ ከእንጨት ነው ወይስ ከብረት? ከእንጨት የተሰራ ነው። የቤቱ ግድግዳ የተሰራ ከእንጨት ነው ወይስ ከድንጋይ? የለም ከጡብ ነው። እንግሊዝኛ ቋንቋ ለመማር የት ትምህርት ቤት መሄድ ጥሩ ነው? እንግሊዝ አገር በጣም ጥሩ ነው። ቤቱ ከጥንቱ አሁን አላማረም? አዎ፣ በጣም አምሯል። ግቢያችው ውስጥ መኪና ማቆም ክልክል ነው? አዎ፣ ክልክል ነው። አሮጌውን ቤት ለቆ አዲሱ ቤት መቼ ይገባል? ከአንድ ሳምንት በኋላ አዲሱ ቤት ይገባል። ቤቱ መለቀቁን ከሰማችሁ ቆይታችኋል? አዎ ከሰማን ቆይተናል። እዚህ የመጣ ሀገሩን ለማየት ነው። ሀገሩን ለማየት ብቻ ሳይሆን ትምህርትም ለመማር ነው። በሩን የሰበርከው ልትከፍት ስትል ነው? አዎ ልከፍት ስል ነው። የእንጨቱን አልጋ ያገኘኸው የብረት አልጋ ልትፈልግ ስትል ነው? አዎ የብረት አልጋ ልፈልግ ስል ነው። ለማ የሄደው ምሳ ሊሰጡት ሲሉ ነው? አዎ ሊሰጡት ሲሉ ነው። ጠላ የሰጣችሁት ራቱን ሊበላ ሲል ነው? የለም ከዚያ በፊት ነው። ለማ የደወለልህ ራት ልትበላ ስትል ነው? አዎ እራት ልበላ ስል ነው። እግሯን የቆረጠችው ዛፍ ልትቆርጥ ስትል ነው። አዎ እንጨት ልትቆረጥ ስትል ነው። መኪናቸውን ጭቃ ውስጥ የደነቀሩት ሊነዱ ሲሉ ነው። አዎ ሊነዱ ሲሉ ነው። ወገባቸውን የጎዱት ድንጋዩን ሊያነሱ ሲሉ ነው። አዎ ድንጋዩን ሊያነሱ ሲሉ ነው። የመኪናቸው ጎማ የፈነዳው ጡብ ሊያመጡ ሲሉ ነው። አዎ ጡብ ሊያመጡ ሲሉ ነው።